የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም ጀመረ። እየዘሩ እኛ መማር አንችለም፣ እየተደባደብ መማር አንችለም። ወይ እኛ እንውጣ ወይ ሰራዊቱ ይውጣልን። አው ድግሪ መሆን ቀርቶ አድቫንስት ዲፕሎማ ተብሎ ነው የምትመረቀው አሉ ከዛ እኛም አስራ ሰባት አመት ተምረን በዲፕሎማ እንመረቅም ብለን ነው ተቋማችን እያሰማን ያሉ ነው ኦሮሚያ አልተረጋጋችም የመማር ማስተማሩ ሂደት ተቋርጠዋል ያሉን በስም መጠቀስ ያልፈለጉ የሐረማያና የጅማ ዩኒቨርሲቲ ተማሪዎች ናቸው በዕለቱ አብይ ርዕስ ዝርዝሩ ይቀርባል ደብረ ዶክተር ደብረ ጽዮን ገብረ ሚካኤል የህዝባዊ ወያነ ሀርነት ትግራይ ህወሓት ሊቀመንበር ሆኑ። ህወሓት ለአንድ ወር ያካሄደውን ግምገማ ማጠናቀቁም ለፓርቲው ቅርበት ያለው የአገሪቱ ሚዲያ አውታር መዘገቡን የተመለከተ ዜና የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በስድስት የቀድሞ የቦስኒያና የክሮሽያ የፖለቲካና የጦር መሪዎች ጉዳይ በመሰማት ላይ ሳለ ከተከሳሾቹ አንዱ በችሎቱ ውስጥ ሳሉ መርዝ በመጠጣታቸው ሥነ ሥርዓቱ ለአፍታ ቢቋረጥም ቀደም ሲል ያሳለፈውን ብይን ግን አጽንቷል። በሙስና ተወንጅለው እስር ላይ የሚገኙት የሳውዲ ልዑል አብዱላ በቢሊዮን ዶላር የተገመተ ገንዘብ የስምምነት ክፍያ መለቀቃቸውን የሳውዲ አረቢያ ባለሥልጣናት አስታወቁ የሚሉት ከዋና ዋናው ርሰሮች ውስጥ ናቸው። የሁለተኛው አጋማሽ ዛሬ ረቡዕ ፕሮግራሞች ሴቶችና ቤተሰብ፣ አሜሪካና ህዝቧ እንዲሁም ዴሞክራሲ በተግባር ናቸው ህዳር 2 2010 ዓ ም ነው። ዛሬ ጤና ስጥልን እንደምናመሻችሁ ክቡራን ክቡራት አድማጮች፣ ተረኛ አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን፣ የፕሮግራሙ መሐንዲስ ዳንክራፍትን፣ አቀናባሪያችን ብርሃን ኃይሉ ናት። መልካም ምሽት። አሁን የዓለም ዜና። ዶክተር ደብረጽዮን ገብረ ሚካኤል የህዝባዊ ወያነ ሀርነት ትግራይ ህወሓት ሊቀመንበር ሆኑ። ህወሓት ለአንድ ወር ያካሄደውን ግምገማ ማጠናቀቁንም ለፓርቲው ቅርበት ያለው አንድ የአገሪቱ የመገናኛ ብዙሀን አውታር ዘገበ። ፓርቲው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ምክትል ሊቀመንበር አድርጎ መምረጡንና ሌሎች አራት አዳዲስ አባላትን ወደ ስራ አስፈጻሚ ኮሚቴ ማስገባቱም ታውቋል። የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በስድስት የቀድሞ የቦዝኒያና የክሮሻ የፖለቲካና የጦር መሪዎችን ጉዳይ በመስማት ላይ ሳለ ከተከሳሾቹ አንዱ በችሎቱ ውስጥ ሳሉ መርዝ በመጠጣታቸው ስነ ስርአቱ ላፍታ ቢቋረጥም ቀደም ሲል ያሳለፈውን ብይን ግን አጽንቷል። የአሁኖቹ ተከሳሾች እንደ አውሮፓ አቆጣጠር በ1990ዎቹ በቦስኒያ ሙስሊሞች ላይ ዘር የማጥፋት ወንጀል ፈጽመዋል በሚል ተከሰው ከሶስት ዓመታት በፊት ተፈርዶባቸው ነበር። እንደ አውሮፓ አቆጣጠር በ1993 የተቋቋመው ዓለም አቀፍ የጦር ወንጀለኞች ችሎት በዛሬው ዕለት የሰጠው ይህ ብይን በቀድሞዋ ዩጎዝላቪያ የጦር ወንጀል ተከሳሾች ላይ ያሳለፈው የመጨረሻ ፍርድ መሆኑ ታውቋል። ችሎቱ በያዝ ነው የአውሮፓውያኑ 2017 መጨረሻ ስራውን አገባዶ ወይም አጠናቆ እንደሚዘጋም ይጠበቃል። በማቹ የቀድሞ የክሮሽያ ፕሬዚዳንት ፍራንጆ ቱጅማን የተመራው የክሮሽያ መንግስት የንጹህ ዘር አገር ለመመስረት በተቋቋመ ድርጅት ተሳትፈዋል በሚል የተወነጀሉት የቀድሞ የአገሪቱ መከላከያ ሚኒስትር ስሎቦዳን ፕራልጃክ ከተከሳሾቹ አንዱ ናቸው። የቀድሞ የአገሪቱ ወታደራዊ አዛዥ ስሎቦዳን ፕራልጃክ ፍርዱም በተቃወሙበት ጊዜ ነበር ችሎቱ የተቋረጠው። ዳኞች ስሎቦዳን የጦር ወንጀለኛ አይደሉም፣ ፍርዳችሁን በንቀትና በማንቋሻሽ ውድቅ አድርጋለሁ ሲሉ ነበር። የመሀል ዳኛዋ የመሀል ዳኛው ባኮን ያቁሙ፣ ባኮን ወደ መቀመጫው ይመለሱ ያሉት። በሙስና ተወንጅለው እስር ላይ የሚገኙት የሳውዲ ልዑል አብዱላ በቢሊዮን ዶላር የተገመተ የገንዘብ ስምምነት ክፍያ መለቀቃቸውን የሳዑዲ አረቢያ ባለስልጣናት አስታወቁ። በአንድ ወቅት ግንባር ቀደም ተደርገው ይቆጠሩ የነበሩት የአልጋ ወራሽ ሊሆኑ የነበሩትና የአገሪቱ ልዩ ብሔራዊ ጦር አዛዥ የነበሩት የሟቹ ንጉሥ አብዱላ ልጅ ከሀያ ቀናት በላይ እስር በኋላ በትላንትናው ዕለት ነው ከእስር የተለቀቁት። ልዑሉ በከፊል የሰላሳ ሁለት አመቱን ልዑል አልጋ ወራሽ ቢን ሳልማንን የአገሪቱን ስልጣን ጠቅልሎ የመያዝ አቅም ለማጠናከሪታ ለመጨመሩ ተደርጎ በተወሰደ መጠነ ሰፊ የሙስና ምርመራ ሳቢያ ከታሰሩት በርካታ ልዑላን፣ ሚኒስትሮችና ታዋቂ የንግድ ሰዎች አንደኛው ናቸው። ልዑል አብዱላ ከመንግስት ጋር የሚደረግ የስራ ተቋራጭ ለገዛ ድርጅታቸው መስጠትና የሌሉ ሰዎችን በሀሰት እንደተቀጠሩ አድርጎ ማቅረብ የሚሉትን ጨምሮ የገንዘብ ምዝመራ ፈጽበዋል በሚሉ ወንጀሎች ነው የተከሰሱት። የተጠየቁትን ገንዘብና ንብረት ለመንግስት ማስረከብን ጨምሮ ከእስር መለቀቅ የሚያስችሉ ተመሳሳይ ስምምነቶችን ከተቀሩ ክስ ከቀረበባቸው ልዑላን ሚኒስትሮችና ታዋቂ የንግድ ሰዎች ጋርም በመፈጸም ላይ መሆናቸውን የሳዑዲ አረቢያ ባለሥልጣናት አስታውቀዋል። ሰሜን ኮሪያ አዲስ አህጉር ተሻግሮ ተወንጫፊ ሚሳይል ለሙከራ ተኩሳለች። ፒዮንግያንግ ካለፈው መስከረም ወዲህ ለመጀመሪያ ጊዜ የተኮሰችው ሚሳይል ዩናይትድ ስቴትስ ውስጥ ማናቸውን ስፍራ ሊደርስ የሚችል ነው ስትል ማወጇ ውጥረቱን አባብሶታል። ዛሬ ረቡዕ የሰሜን ኮሪያ መንግስት ቴሌቪዥን ባስተላለፈው ዜና አዲሱ አህጉር ተሻጋሪ ሚሳኤል ህዋሶንግ 15 የኮሪያ ሰራተኞች ፓርቲ ባደረገው ስትራቴጂያዊና ፖለቲካዊ ውሳኔ መሰረት ሙከራው በስኬት ተከናውኗል ብሏል። ሰሜን ኮሪያ ከአሁን ቀደም ሚሳይል ለሙከራ ስትተኩስ ዩናይትድ ስቴትስ የትኛውን ቦታ ሊመታ የሚችል ነው የሚል መግለጫ ስትሰጥ የቆየች ቢሆንም ያን ለማድረግ ለመጀመሪያ ጊዜ የሚያስችላት ተሻሽሎ በተሰራ በአዲሱ ሚሳይል መሆኑም ተነግሯል። ሰሜን ኮሪያ ራሷ ብቻ ሳትሆን የዩናይትድ ስቴትስ ባለስልጣናትም ያቺ ሀገር ከአሁን ቀደም ለሙከራ ከተኮሰቻቸው በበለጠ ከፍታ መወንጨፍ የሚችል እንደሆነ ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ እንደ እውነቱ ከሆነ ይሄኛው ከአሁኑ ቀደም ከተኮሰቻቸው በበለጠ ከፍታ ተወንጭፏል ማለታቸው ተጠቅሷል። ሙከራውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት አስተያየት መላ ይበጅለታል ብለዋል። መላውን መላውን በዝርዝር ባይናገሩም ሰሜን ኮሪያ ላይ ግፊቱን ከፍ ማድረግን የሚጨምርና ሁሉንም አማራጭ ክፍት ያደረገው የዩናይትድ ስቴትስ አቋም እንዳልተቀየረ አመልክተው ትልቅ ክብደት የሚሰጠው ጉዳይ ነውም ብለዋል ደቡብ ኮሪያ በበኩሏ ፒዮንግያንግ በተኮሰች በጥቂት ደቂቃዎች ውስጥ የራሷን ሚሳይል ለሙከራ በመተኮስ ፈጣንና ትክክለኛ በትክክል የተነጣጠረ አጸፋ ለመመለስ ብቃቱ እንዳላት ለሰሜን ኮሪያ አሳይታታለች በተያያዘ ዜና ፒዮንግያንግ በትላንትና ዕለት ለሙከራ የተኮሰችውንና ከየትኛውም የዩናይት ስቴትስ ግዛት ሊደርስ ይችላል ያለችውን አገር አቋራጭ ፖለስቲክ ሚሳይል ውንጨፋ ተከትሎ ከፍተኛ ማዕቀብ ይጠብቃታል ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ በትዊተር አማካኝነት ባስተላለፉት በዚህ መልእክታቸው የፒዮንግያንግን ተንኳሽነት አስመልክቶ የቻይናውን ፕሬዚዳንት ሺፒንግን ማነጋገራቸውንም ጨምረዋል። ሁኔታው በሚገባ ይያዛል ሲሉም ትራምፕ በድጋሚ አስጠንቅቀዋል። ዝርዝር ግን አልሰጡም። አድማጮች፣ ቪኦኤ የአማርኛው አገልግሎት ለዛሬ ያዘጋጀውን የዓለም ዜና ነው የምትከታተሉት። ሩሲያ በጎረቤቶቿ ላይ በተለይ በምርጫ ሂደቶቻቸው ውስጥ ጣልቃ እየገባች ምስቅልቅል ለመፍጠርና ኢ ዲሞክራሲያዊ አስተሳሰቦችን ለመጫን በተከታታይ ትከተለዋለች ያሉትን ባህሪዋን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አወገዙ። በመጪው ሳምንት እንደ አውሮፓ ወደ አውሮፓ የሚሄዱት ሚስተር ቲለርሰን ትናንት ባደረጉት ንግግር ዩናይትድ ስቴትስ የአውሮፓ አጋሮቿ ድንበሮች የተጠበቁ እንዲሆኑና ከሩሲያ ነዳጅ ራሳቸውን ነፃ እንዲያወጡ እንደምታግዛቸው አመልክተዋል። ስለ አቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርባል። ከቅርብ ጊዜ ወዲህ እያንሰራራች ያለችው ሩሲያ የደቀነችውን ያፈጠጠ ስጋት ዩናይትድ ስቴትስም አውሮፓም እንገነዘበዋለን ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትናንት ዋሽንግተን ዲሲ ውስጥ ለተሰበሰቡ ታዳሚዎች ባደረጉት ንግግር ሩሲያ ባለፈው መስከረም በቦልቲክ ሀገሮች ወሰኖች አቅራቢያ ያደረገችው ዛፓድ ወይም ምዕራብ ብላ የሰየመችው የጦር ልምምድ ማንኛውንም ጥቃት ለመመከት የተቀናጀ እንቅስቃሴ ማድረጋችንን አስፈላጊነት ከመቼውም ጊዜ በለጠ አጉልቶታል ብለዋል ተጠቅመዋል። ቲለርሰን ሩሲያ ቀደም ሲልም ጆርጂያና ዩክሬን ውስጥ ፈጽማቸዋለች ያሏቸውን ወረራዎች ያወገዙት አሜሪካዊው የውጭ ጉዳይ ሚኒስትር ሀገራቸው ለአውሮፓ የምትመድበውን የመከላከያ በጀት እንደምታሳድግ አመልክተዋል። ዩናይትድ ስቴትስ ፈሳሹን የተፈጥሮ ጋዝና የምታመርተውን ድፍድፍ ዘይት ወደ ውጭ ልትልክ የምትችልባቸውን መመሪያዎች ልቀቅ እያደረገች በመሆኗ የማስገቢያ በሮችና የማከፋፈያ መስመሮችን በመሳሰሉ የመሠረተ ልማት ግንባታዎች ላይ ከአውሮፓ ወዳጆቻችን ጋር ለመስራት ከፍተኛ ጉጉት አለን። ቲለርሰን አክለውም ዩክሬን ሙሉ ነጻነቷንና በመላ ግዛቷ ላይም ሉዓላዊነቷን መልሳ እስክትቀዳጅ ሩሲያ ላይ የተጣሉት ማዕቀቦች እንደሚቀጥሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ብራስልስ በሚካሄደው የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ እና ቪየና ላይ በተጠራው የአውሮፓ የጸጥታና የትብብር ድርጅት ኦኤስሲኢ ስብሰባዎች ላይ ለመገኘት ከዋሽንግተን ከመነሳታቸው በፊት ያስተላልፏቸው መልእክቶች እጅግ የጠነከሩ መሆናቸውን የሰሜን ካሮላይና ቻፕል ሂል ዩኒቨርሲቲው የዓለም አቀፍ ግንኙነቶች ተንታኝ ክላውስ ለሬስ አመልክተዋል። ጥያቄው ቲለርሰን ምን ያህል ተደማጭነት አላቸው ነው የውጭ ጉዳይ መሥሪያ ቤቱ ምን ያህል ጫና ማሳደር ይችላል ነው። የውጭ ፖሊሲን በተመለከተ አዝማሚያውን የሚደነግገው ፕሬዚዳንቱም ነው። ፕሬዚደንት ትራምፕ ደግሞ አሜሪካ ለአውሮፓ በሚኖራት ቅርበትና ትስስር ላይ ያላቸው ቁርጠኝነት የተቀዛቀዘ ነው የዩናይትድ ስቴትስ ፕሬዚደንት ከሩሲያ ጋር ያላቸው ግንኙነት ይበልጥ የተነቃቃ በመሆኑ ይላሉ ሌረስ። የቲለርሰን ቃላት የአውሮፓ አጋሮችን ብዙም ላያረጋጋቸው ይችላል። የምስራቅ ዩክሬንን ሰላም አስመልክቶ በአውሮፓ የዘመን አቆጣጠር በ2014 ዓ ም ሚንስክ ላይ ለተፈረመው ስምምነት ሩሲያ እንድትገዛ ዩናይትድ ስቴትስና አውሮፓ ግፊት ማሳደራቸው አግባብ ቢሆንም ክርም ልሳነ ምድርን ለዩክሬን እንድትመልስ መወትወት ግን ፍሬ ላይ ኖረው እንደሚችል ክላውስ ጠቁመዋል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ ማለት ነው፣ የሚያስተላልፈው የአማርኛ ዝግጅት ነው። የምናስተናገዳቸው አዲሱ አበበና አሉላ ከበደ ነን። አሁን በቀጥታ የዕለቱን አብይ ርዕስ በኦሮሚያ ክልል በሚገኙ የተለያዩ ዩኒቨርሲቲዎችና መደበኛ ትምህርት ቤቶች የመማር ማስተማር ሂደት መስተጓጎሉንና ትምህርት ቤቶችን መዘጋታቸውን ተማሪዎች ለአሜሪካ ድምፅ ገልጠዋል። ተማሪዎቹ ትምህርት ለመዘጋቱ የሚጠቅሱት ምክንያት የተለያየም ቢሆን የጅማ ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር በቅርቡ ካወጣው የብቃት ማረጋገጫ የመውጣ የመውጫ ፈተናን በመቃወም ነው። በኦሮሚያ ዩኒቨርሲቲ ደግሞ በኢትዮጵያ ሶማሌ ልዩ ፖሊስ እየተወሰደ ነው ያሉት እርምጃ እንዲቆምና መከላከያ ፖሊስ ከዩኒቨርሲቲ ግቢ ይውጣ በሚል ተቃውሞው ከትናንት ጀምሮ ግቢውን ለቀው እየወጡ እንደሆነም ተናግረዋል። በምስራቅ ሐረርጌ ጉርሱም ወረዳ ውስጥ በሶማሌ ክልል ልዩ ፖሊስ በጥይት ተመትቷል በሚል በተቃወሙ ወጣቶችና በመንግስት ታጣቂዎች መካከል በተፈጠረ ግጭት የሰው ሕይወት መጥፋቱን ተናግረዋል የክልሉ መንግስት በዚህ ግጭት አራት ሰው ሞተዋል፣ 18 ደግሞ ቆስለዋል ብሏል። በሌላ በኩል በቄለም ወለጋ ዞን በደምቢዶሎ ከተማ እንዲሁ ትምህርት ለቀናት ያህል እንደተቋረጠ ተማሪዎቹ ተናግረዋል ሲሆን ግርማ ነች ዘገባውን የያዘችው። ኦሮሚያ አልተረጋጋችም። ይህ ደግሞ ተማሪው ተረጋግቶ መማር እንዳይችል አውቆታል፣ ይላሉ። ከትላንት ጀምሮ ከሐረማያ ዩኒቨርሲቲ ግቢ ውስጥ ትምህርት እያቋረጡ በመውጣት ላይ መሆናቸውን የሚናገሩ ተማሪዎች፣ አንድ ስሙን መጥቀስ ያልፈለገ የዩኒቨርሲቲው ተማሪ ተማሪዎቹ ግቢውን ለቀው ለመውጣት ያበቃቸውን ምክንያት ይናገራል። ግቢው ከገባን ወዲህ ጀምረን ማለት ነው ተቃውሞ ነበር፣ ጥያቄ ነበር። ያ ጥያቄ አልተመለስንም። ምንድን ነው ጥያቄው? ምንድነው? ድንበራችን ይከበርልን፣ እየጠፋ ያለው የሰው ህይወት ይቆም፣ መከላከያ ሰራዊት ከግባችን ይውጡልን። መሳሪያ ይዞ የምንማርበት አካባቢ እየዞሩ እኛ መማር አንችልም። እየተደበደበ መማር አንችልም። ወይ እኛ እንውጣ ወይ ሰራዊቱ ይውጣልን። በምን ጥያቄ ላይ ድርድር ነበር ሰባብ ነበር። ምንም መልስ አላገኘንም። እንግዲህ ያው ተማሪ ሁሉም ወጥተዋል። ይሄ ነው። ይህ ተማሪ እንደሚለው የጥያቄው መነሻ በኢትዮጵያ ሶማሌ ልዩ ፖሊስ አማካኝነት እየተፈጸመ ነው ያሉት ግድያ እንዲቆም የሚጠይቅ እንደሆነ ገልጾ ከዚህ ቀደም ተመሳሳይ ጥያቄ ተነስቶ ጉዳዩን የሀገር ሽማግሌዎች ገብተውበት ነገሮች እንደሚረጋጉ እንደተነገራቸው ይገልጻል። ነገር ግን ግድያዎች ቆመው ነገሮች ከመሻሻል ይልቅ እንደባሰበትና እንዲያውም ግቢው በመከላከያ ፖሊስ መጠበቁ ጥያቄውን ማባባሱን ይገልጻል። በድጋሚ የተቀሰቀሰው ጥያቄ የኦሮሞ ተማሪዎች ብቻ አለመሆኑን ግቢውን ለቀው እየወጡ ያሉትም ሁሉም ተማሪዎች መሆናቸውን ይናገራል። የኦሮሞ ልጆች የጠየቁ ጥያቄ ጥያቄያችን ነው። መልሱ ካልተገኘ እኛም ከነሱ ጋር እንጋራለን። እነሱ የሚሆኑትን እኛም አለንበት። ምን ጥያቄ ነበር? ከሌላ ብሔረሰብ ማለት ነው። ከዛ እኛ ልንወጣ ስንል እኛም አንቀርም ከእናንተ አንለያየናል አንድ ነን ብሎ ከኛ ጋር ወጥቷል። በሌላ ዩኒቨርሲቲዎች በአሁኑ ሰዓት ያለው ሌላው ተቃውሞ ከቀጣዩ ማለትም 2011 ጀምሮ ተመራቂ የመጀመሪያ ዲግሪ ተማሪዎች የመውጫ ፈተና ወይም ኤግዚት ኤግዛም እንዲወስዱ የሚያስገድደውን መመሪያ ተቃውሞው ነው። የሐረማያ ዩኒቨርሲቲው ተማሪ ይህን በተመለከተ ጠይቄው ነበር። ምንም እኛ ሲወሲ ምናምን ተቃውሞ አልነበረንም ለምሳሌ የእውቀት መለኪያ ነው። ግን ለተማሪ ከፍሬሽማን ጀምሮ መናገር ያለበት ነገር ነው። ግን እኛ እሱን ሰው የሰው ሕይወት ያለፈ ያለው እያለቀ ያለው ጥያቄያችን ነው። ተመራ የሰው ሕይወት መጥፋት ይቆምልን፣ በቃ ማታችን ይከበርልን፣ የሰው ሕይወት የሚያጠፋ አካል ይጠየቅልን፣ ይቆም። ሰላም ሲሎመር እሱን እንቀጥልበታለን ብለን ያሉ ያነጋገርኳቸው ሁለት የጅማ ዩኒቨርሲቲ ተማሪዎች ግን በዚህ ምክንያት ተማሪዎቹ ትምህርት አቁመው አብዛኛው ተማሪ ከግቢ ውጭ፣ ሌላው ተማሪ ደግሞ ግቢ ውስጥ ሆነው ትምህርት ተቋርጧል ይላሉ። አንድ ተማሪ ቀድሞ ሳይነገረው ትምህርት ከጀመረ በኋላ ወይም ደግሞ ሊያጠናቅቅ ሲል እንዴት መመሪያ ይወጣል? የወጣ መመሪያስ እንዴት ወደ ኋላ ሄዶ ይሰራል? ብለው ይጠይቃሉ። አንድ ስሙን መጥቀስ ያልፈለገ የጅማ ዩኒቨርሲቲ ተማሪ እስካሁን የሚገኘው ከዩኒቨርሲቲ ውጭ በሰው መኖሪያ ቤት ተጠግቶ መሆኑን በመግለጽ ስለ ሁኔታው ያስረዳል። እዚህ ግቢ የተፈጠረ ኤግዚት ኤግዛም ተቃውሞ ነበረ። ከባለፈው ሳምንት ጀምሮ ትምህርታችን እየተማረን ጥያቄያችን እየጠየቀን ነበረ። ከጥያቄያችን ተገቢ ምላሽ የሚሰጠን አካለጠን ትምህርታችንን ለመቋረጥ ተገድደናል። ትምህርታችን ከባለፈው ሳምንት ጀምሮ ክላስ አልገባንም። በቃ እየተቸገረን ነው። አሁን ለሶስት ቀን ውጭ ነው ያለ ነው። ግቢ መግባት አይቻልም። በጣም እየተቸገረን ነው። ግቢ መውጣት እንጂ መግባት አይቻልም። ኤግዚት ኤግዛሙ ከአሁን ከሚገቡ ተማሪዎች ቢጀመር ጥሩ ነው ብለን ከፍቅር ለሚያሳ ጋር ውይይት አድርገን ነበረ። እሱ በቃ በሚ አስፈራረው ነበረ ግዴት ትወስዳላችሁ ብሎ። ከዛ ጥያቄያችን እሱ መልስ አልሰጠንም። ከዛ እኛም ትምህርት ተሞቃራት በቃ ወስንን። ትምህርት አልጀመርንም እስካሁን አሁን ዛሬ በጣም እየተቸገረ ነው ያለ ነው። ውጭ ግቢ ውጭ ማለት ነው። አንተ የስንተኛ አመት ተማሪ ነህ? በጅማ ዩኒቨርስቲ ምንድን ነው የምትማረው? እኔ ሶስተኛ አመት ተማሪ ነኝ። የቴክኖሎጂ ተማሪ ነኝ። መጀመሪያ ግቢ ሲገባ ቢያውቅ ኖሮ ምንድን ነው ፈተና መውሰድ አንፈራም ነበረ። አሁን ነው የተነገረን ፈተና አለ ብለው፣ አሁን ነው የተነገረን። ከዛ አሁን እኛ አሁን መፈተን የለም፣ መጀመሪያ ሳትነግሩን ነግሩን። አሁን ሲነግሩን አላችሁ ብለን ነው እንቢ እያለን ያለ ነው። አሁን ነው የተነገረን። መቼ ነው የተነገራችሁ? ሲነገራችሁስ ምንድን ነው የተባላችሁት? የፈተና ሁኔታ በዝርዝር ተገልጾላችኋል? እንዴት እንደሚሰጥ ከተገለጸላችሁ ስ ምንድን የተባላችሁ ፈተናው ፈተናው ሚኒስት ትምህርት ሚኒስቴር ነው የሚያወጣው። ከዚህ ከግቢ ስትመረቅ ነው የምትወስደው ፈተናው ካላለብህ አትመረቅም። ተመርቀሃል፣ ስራ ስራ ግን አትያዝም ነው የተባለው። ለዛ ነው እኛም ብ እያለን ያለ ነው። ትመረቃለ ግን ስራ መያዝ አትችሉም አሉ። ከዛ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ እንዲሁም አው ዲግሪ መሆን ቀርቶ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ። ከዛ እኛም አስራ ሰባት አመት ተምረን በዲፕሎማ እንመረቅም ብለን ነው ተቋማችን እያሰማን ያለ ነው። ምን አሏችሁ? የትምህርት ቤቱ ኃላፊዎች የትምህርት ቤቱ ኃላፊዎችም ምንም ካፌ ተዘግተዋል፣ ምንም ለጥያቄያችን ተገቢ ምላሽ አልሰጠንም። ካፌ ተዘግተዋል፣ ግቢ ውስጥ ያለው ላውንቺን ተዘግተዋል። ተማሪ በቃ ምግብ ለመብላት ውጭ ይወጣል። ወደ ግቢ መመለስ አይቻልም። እንዳለ ተማሪ ውጭ ነው ያለው። ከተማ ውስጥ ነው ያለ ነው። ሁሉም ተማሪ ነው የሁሉም ዲፓርትመንት? አዎ ሁሉም ወጥተዋል። ውጭ ነው ያለ ነው። እቃችንን አሁን ወደ ቤታችን እንዳንሄድ እቃችን ውስጥ ነው ያለው። ልብሳችን እንዳለ ውስጥ ነው ያለው። እቃችን ይሰጡን ወደ ሀገራችን እንዳለን ብለን ሞመራቸዎች ሄደን ምንም እነሱም ጥያቄ ለጥያቄያችን ተገቢ ምላሽ ያልሰጠንም። ውጭ ነው ያለ ነው ማለት እስካሁን አድማጮች ይህንን ትምህርት ሚኒስቴር አውጥቶታል የተባለውንና ለተማሪዎች ከዩኒቨርሲቲ ግቢ መውጣት ምክንያት ነው የተባለውን መመሪያ የመውጫ ፈተና ወይም ኤግዚት ኤግዛምን በተመለከተ የጅማ ዩኒቨርሲቲንም የትምህርት ሚኒስቴርንም የአመራር አካላት ለማግኘት ከፍተኛ ጥረት አድርገናል። ነገር ግን እስካሁን በጉዳዩ ላይ ምላሽ የሚሰጠን አካል አላገኘንም። በሌላ በኩል ከትምህርት ሚኒስቴር ለሀገሪቱ ዩኒቨርሲቲዎች በአጠቃላይ በደብዳቤ የተላለፈው መመሪያ እንደሚለው ዩኒቨርስቲ የሚሰጠው አሁን ትምህርት ተከታትለው ያጠናቀቁ የቅድመ ምረቃ መርሃ ግብር እጩ ምሩቃን ከመመረቃቸው ቀድሞ አጠቃላይ ምዘና እንዲወስዱና ብቃታቸው እንዲረጋገጥ ይደረጋል። ለዚህም ተማሪዎች ከወዲሁ ቅድመ በቂ ዝግጅት እንዲያደርጉ ዩኒቨርስቲዎቹ ማህበረሰቡን በተመሳሳይ በአሰራሩ እንዲፈጽሙ በቂ ግንዛቤ እንዲያገኝ እንዲደረግ እናሳስባለን ይላል። አልተሳካም። አድማጮች፣ በሌላ ዜና በቄለም ወለጋ ዞን በደምቢዶሎ ከተማ እንዲሁም ትምህርት ለ15 ቀናት እንደተቋረጠ ተማሪዎቹ ነግረውናል። በሌላ ዜና በምስራቅ ሀረርጌ ጉርሱም ወረዳ ውስጥ አንድ የቀበሌ አስተዳደር በሶማሌ ክልል ልዩ ፖሊስ በጥይት ተመትቷል በሚል በተቃወሙ ወጣቶችና በመንግስት ታጣቂዎች መካከል በተፈጠረ ግጭት የሰው ህይወት መጥፋቱን አንድ ስሙን መጥቀስ ያልፈለገ የጉርሱም ከተማ ነዋሪ ለአሜሪካ ድምጽ ተናግሯል። ያለሁበት ጉርሱም ወረዳ ሁኛንዲራ ከተማ ነው። ጉርሱም የተፈጠረው ዛሬ ጠዋት ካሳ ኦሮሚያ የሚባል ቀበሌ ላይ ልዩ ፖሊሶች ይገቡና የዛ ቀበሌ አስተዳደር የሆነው ቦጠይ የሚባል በጥይት መተው እሱና አማቹን በጥይት አኮሰሉ። ከዚህ ጋር ተያይዞ ነው የጉሱም ወረዳ ቄሮዎች እንዳሉ ተነሱና የጉሱም ወረዳ አስተዳደርና እንዲሁም የድርጅት ቢሮ እንዲሁም የጸጥታ አስተዳዳሪ ቢሮ ሄደው፣ ባለፈውም የእኛ አስተዳደር የነበረው በሰላም በእንደዚህ አይነት ከሄድ ነው የሞተው፣ ዛሬ ደግሞ ሌላም ሰው ስመታ እንዴ ነው እስካሁን ዝም ብሎ የሚቀመጠው ተብሎ እሱን አስተዳዳሪውን ጥያቄ ካቀረቡላቸው በኋላ ማንም መስ እሰጣቸው አልቻለም። ልጆቹ ከዚህ ጋር ተያይዘው ነው በቃ ቀጥታ ከከተማው ስምንት ዘጠኝ ኪሎ ሜትር የሚሆን ቦታ ነው ቦታው። የተመጣበት ካሳ ኦሮሚያ የሚባል ቦታ ማለት ነው። እዛ ድረስ በእግራቸው ቄሮች እንዳሉ ተወጡና በባዶ እጃቸው እዛ ድንበሩ ድረስ ዘጠኝ ኪሎ ሜትር በእግር ከተጓዙ በኋላ እዛ ቦታው ላይ ሲደርሱ አጋጣሚ የኦሮሚያ ሚኒሻም ነበረ፣ የሶማሌ ልዩ ፖሊስና መከላከያም ነበረ በቦታው ላይ ማለት ነው። በዚህ ምክንያት ከዝ ቶክስ ይጀመርይጀመርና ቶክስ ልጆቹ በባዶ እጃቸው የሄዱ ልጆች ላይም ቶክስ ተጀመረ። ምንሻዎቹም እንደዛ ቦታ ይዘው እንደነበር ቶክሱ ተጀመረ። ከመከላከያም ከልዩ ፖሊሱ ማለት ነው አንድ ላይ ሆኖ ተጣምሮ ነው ስትወከሱባቸው የነበረው። የጉርሱም ከተማ የኮሚኒኬሽን ኃላፊ አቶ ኢብራሂም አልዩ በበኩላቸው ሁኔታውን አረጋግጠው በዛሬው ዕለት አራት ሰዎች መገደላቸውንና አስራ ስምንት ሰው መቁሰሉን ለአፋን ኦሮሞ ዝግጅት ክፍላችን አረጋግጠዋል። በሌላ በኩል በቄለም ወለጋ ዞን በደምቢዶሎ ከተማ አጠቃላይ ትምህርት ለ15 ቀናት መቋረጡን ተማሪዎችና ነዋሪዎች ነግረውናል። የከተማው አስተዳደር ተማሪዎች ወደ ትምህርት ቤት እንዲመለሱ በድምፅ ማጉያ ቀስቀሳ ቢያደርግም ወደ ትምህርት ቤቶቹ የሚመለስ ተማሪ ግን የለም ብለዋል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዲድ በድረገጹ ላይ ተማሪዎቹ ያነሱትን ጥያቄና ትምህርት ማቋረጥን በተመለከተ ተማሪዎቹ ያነሷቸውን ጥያቄዎች በዝርዝር አስቀምጦ ተማሪዎቹ ትምህርታቸውን ጥለው መውጣታቸው ተገቢ አለመሆኑን በመጥቀስ የቀረቡት ጥያቄዎች ትምህርት ለማቋረጥ ምክንያት አለመሆናቸውን ጠቁሞ ጥያቄዎች ካሉ እየተማሩ መታገል ይሻላል የሚል ይዘት ያለው መግለጫ አውጥቷል። አድማጮች በኦሮሚያ ውስጥ እየተከሰተ ያለውን ሁኔታ በተመለከተ የኦሮሚያ ክልል ኮሚኒኬሽን ጉዳዮች አቶ አዲሱ አረጋ ምላሽ እንዲሰጡን እንደዚሁም ደግሞ የፌዴራል የኮሚኒኬሽን ጉዳዮች ዶክተር ነገሪ ሌንጮ ማብራሪያ እንዲሰጡን በተደጋጋሚ በስልካቸው ላይ ሙከራ ብናደርግም ስልካቸው ባለመነሳቱ ልናገኛቸው አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዮች የመጽሔት ርዕስ እንሻገራለን። በቡሌ ሆራ ዩኒቨርሲቲ ይማሩ የነበሩ አንዳንድ የትግራይ ተወላጅ ተማሪዎች ዘውግ ተኮር ወከባና ጥቃት እንደተፈጸመባቸው ይናገራሉ። በወቅቱ የዩኒቨርሲቲው ፕሬዚዳንት የነበሩት ዶክተር አብዱል ቃድር ሁሴን ግን ምንም አይነት ዘውግ ተኮር ጥቃት በዩኒቨርሲቲው ቅጥር ግቢ እንዳልተፈጸመ ነው የሚናገሩት። መለስካቸው አመሃ ዝርዝሩን ይዘዋል። በደቡብ ኢትዮጵያ ኦሮሚያ ክልል ቡሌሆራ ዩኒቨርሲቲ ስንድማድ ነበር ያሉት ሁለት ተማሪዎች ብሔር ተኮር ወከባና ጥቃት ደርሶባቸው ግቢያቸውን ለቀው ወደ ትግራይ መመለሳቸውን ለቪኦኤ በስልክ አስታወቁ። ከመቀሌ ከተማ እንደ ደወሉ የሚናገሩት እነዚህ ተማሪዎች ለደህንነታችን ስለምንሰጋ ስማችን እንዲነሳ አንፈልግም ብለዋል። ሁለቱም የሦስተኛ ዓመት ተማሪዎች መሆናቸውንም ይናገራሉ። በጥቃቱ ምክንያት እንደ ሁለቱ የቡሌሆራ ዩኒቨርሲቲን ቅጽር ግቢ ለቀው መቀሌ የደረሱት የትግራይ ተወላጅ ተማሪዎች ወደ ስርሳ አካባቢ እንደሚሆኑ የሚገልጸው በመጀመሪያ ያናገርኩት ተማሪ ከሁለቱ ወራት በፊት በቡሌሆራ ዩኒቨርሲቲ ተፈጠረ የሚለውን ትዕይንት ነግሮኛል። በሀያ ስምንት አካባቢ ነው የገባ ነው። መስከረም ከሶስት ቀን በኋላ ባንዲራ መቅደድ ምናምን ተጀመረ። ባንዲራ ከተቀዳደዘ በኋላ ደግሞ ትንሽ ቆይተው ያው ወደ ብሔር ያተኮረ እንትን ጥላቻ አደረጉ ማለት ምን አደረጉ ማለት በቃ አሁን እኛ አብዛኛው ጊዜ ወጥቶ ይጨፍራሉ ወያኔ ዳውን የተመሳሰለ ስሎጋን አላቸው እስኪ ንገረኝ ምን ምን ደሚሉት እነሱ ሌላ ወያኔ ዳውን ከዛ ደግሞ ያ የፕሬዚደንቱ አብድልቃደር ተስፋ የሚባሉ እዛ ግቢ ውስጥ የሚሰሩ አካላት እና ይሄ መንግስት በቃ ኦፖዝ የሚያደርግ ነው አሁን ጥያቄያቸው በሲኦቲ በካፌ በምናምን አስመስለው ውስጥ ለውስጥ ግን በትግራይ ህዝብና በትግራይ ተወላጅ ወይም ተማሪ እያተኮረ ጥላቻ ነው ያላቸው። በ በተማሪም በስፋትም እንደሚታይ ማለት ነው። ኢንዲቪዥዋል ትግራይ ተማሪ ሲያል በቃ በማይሆን አይን እያዩ ዶርምም እየገቡ ምናምን በጣም ያስቸግራል። ገብተው እናንተን ብቻ ነው የሚሰርቧችሁ ወይም በተለይ አመለካከት የሚያዋችሁ እናንተም ብቻ ነው ወይስ ሌሎችንም ነው? አሁን ዛቻው ማለት ነው። ዛቻው አብዛኛው አሁን እንደ ግቢ ነው እንትን የሚሉት ሲወጡ የሚናገሩት ትግራይ ዳውን ወያኔ ዳውን ቢሉም እንደ ማፈራሪያ ግን በሁሉ ግቢ ተማሪ ነው የሚፈራው። ግን አብዛኛው ጊዜ ማታ ብቻን ከተገኘ የትግራይ ክልል ተማሪ ከሆንክ አስበርክኮ ምናምን መቶ ምናምን ብዙ ነገር ወያኔ ዳውን በል ብሎ ምናምን ብዙ ነገር ነው እንትን የሚሉት እና እኛ የምንፈናቀል የቻል ነው አላስፈላጊ የሆኑ ድርጊቶች እየተደረገ ማለት ሴቶች ተማሪዎችም እየተደፈሩ ስለሆነ ሴቶች ተማሪዎች ተደፍረዋል። አዎ፣ የተደፈሩ ሴቶች ተማሪዎች አሉ እና ብዙ ነገር ግፍም ይደርሳቸዋል ሴቶች ዶርም እየገቡ ብዙ ነገር የሚያደርጉ ወንዶች አሉ እና ያልተገባ እንትኖች የሚያሳያሉ። የግንባታ ስራ አመራር ወይንም ኮንስትራክሽን ማኔጅመንት የሶስተኛ ዓመት ተማሪ የነገረኝ ታሪክም ተመሳሳይ ነው። በሀያ ስምንት መስከረም ገብተን እስካሁን ትምህርት አልነበረም። ከዛ ተጀመረ ብጥብጡ ተጀመረ። ባንዲራ ምናምን መቅረት ጀመሩ። ከዛ ቆይቶ ደግሞ ወደ ነፍስ ማጥፋት ይመጣል ና ብለን ሰግተን ወጥተናል። አሁን በእናንተ ላይ የደረሰ ነገር ምንድን ነው? በቃ የትግራይ ተወላጅ ተማሪ ከሆነ ከታወቀ የሆነ ምልክት ምናምን ካለው ኬሱ ላይ ማታ መውጣት አችልም፣ ላይብረሪ ማምሸት አችልም። ካፌ ላይ ወጥ ምናምን ይደፍባል። በቃ ሥርዓቱ ያለ አማራር ትግሬ ስለሆነ የትግራይ ተማሪ ከዩኒቨርሲቲ ማጥፋት ምናምን የሚል እንትን አላቸው። የቀድሞ የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ዶክተር አብዱልቃድር ሁሴን በዩኒቨርሲቲ ውስጥ የተቃውሞ እንቅስቃሴ እንደነበረ አያስተባብሉም። ይሁንና የተማሪዎቹ ተቃውሞ እንቅስቃሴ መሰረት ሁለት ዋና ዋና ጥያቄዎች መሆናቸውን ያስረዳሉ። በእርግጥ የነበረው ሁኔታ ምንድን ነው? በተለይ በሶማሌ እና በኦሮሚያ ክልል ድንበር በነበሩት ችግሮች ምክንያት የጂጂጋ ዩኒቨርሲቲና የኢትዮጵያ ሶማሌ ዩኒቨርስቲዎች ተመድበው የነበሩ ተማሪዎች አዲሶችም ወደዛ እንዳይሄዱ፣ ነባሮችም ከዛ ወጥተው ወደ ሌሎች ዩኒቨርስቲዎች ምደባ እስኪሰጣቸው ድረስ እኛ ትምህርት ማማር አንፈልግም የሚል የተማሪ እንቅስቃሴ ነው በግቢ ውስጥ የነበረው። እንግዲህ ጥያቄ እየበረታ ከመጣ በኋላ የክልሉም መንግስት እና መሪው ድርጅቱ በጉዳዩ ላይ ከፍተኛ ውይይት ካደረገና የአቋም መግለጫ ከያዘ በኋላ እውነትም ይዞ አካይ እየተሆነ ያለው ነገር ለልጆቹ ዳይነትም አግባብ አይደለም። ና ልጆቹ ወደ ሌሎች ዩኒቨርስቲዎች እንድመደቡ በአስቀምጠ አቅጣጫ መሰረት የትምህርት ሚኒስቴርም ልጆቹን ባየ ሌሎች ዩኒቨርስቲዎች እንድመደቡ አድርጓል። መሰረታዊ ጥያቄ ማነሻ ይሄ ነው የነበረው እና ከዚህ ጋር ተያይዞ ሌላው በተለይ ወደ ስድስት መቶ ሺህ በላይ የሚሆን የኦሮሞ ህዝብ ከኢትዮጵያ ሶማሌ የተፈናቀለበት ሁኔታ ስለነበረ ይሄ ነገር አግባብ አይደለም ይሄን የሚያደርጉ ሰዎች በህግ መጠየቅ አለባቸው የሚል የተማሪ እንቅስቃሴ ነው የነበረው። የተቃውሞው እንቅስቃሴ ግን ብሔር ተኮር የጥቃትና የወከባ ድርጊቶችን የጨመረ ነው የሚለውን ዶክተር አብዱልቃድር ሁሴን አጥብቀው ያስተባብላሉ። በመሰረቱ ትክክለኛውን ነገር ነው ማናገር ያለብንና አንዳችም ነገር ብሔሪን ታርጌት አደረገ ተማሪን ነጥሎ ታርጌት አደረገ እንቅስቃሴ እኔ እስከነበርኩባት ድረስ እስከ አምስት ድረስ ማለት ነው። በአምስት ሶስተኛ ውር ድረስ ማለት ነው። አንደኛ በግቢ ውስጥ በነበረው ሰልፍ ስጋት ፊል እያደረጉ ከግቢ ሲወጡ የነበሩ ተማሪዎች የትግራይ ልጆች ብቻ ማይደሉ፣ ሌሎችም ከግቢ ወጥቶ እስከ አዋሳ እስከ ዲላ ሄዶ ሁኔታዎች ስቴቢላይዝ በሚሆኑበት ጊዜ ጠብቀን እንመለሳለን ብለው የወጡ ተማሪዎችም ሌሎች አሉ። ስለዚህ ልያዝ የሚገባው ነገር እኔ እስከነበርኩበትም ጊዜ ድረስ ምንም አይነት ብሔሪን ታርጌት አደረገ በትግራይ ልጆች ላይ ጥቃት ለማድረስ የተሞከረ ጥቃት አልነበረም። በወቅቱም በዛ መልኩም የተዘገበ ወይም ሪፖርት የተደረገ ኢንፎርሜሽን አልነበረም አለማለት ፈልጌ ነው እና በዚህ መልኩ ሊጨበጥ ይገባል። እንደውም ከዚያ ማለፍ ብሎ በሴት ተማሪዎች ላይ የወሲብ ጥቃት ደርሶባቸዋል ብለው የነገሩኝም ነበሩ። የትኞቹ ሴት ሴት ተማሪዎች? በትግራይ ሴት ተማሪዎች ላይ ሲያስነገርኩ በግቢ ውስጥ በነበርኩበት ሰዓት እኛ በዩኒቨርሲቲ በነበር ሊደርሽፕ በተለይ ዜሮ ቶሌራንስ አለ ባይዜ በአመራራችን ላይ በሴት ተማሪዎች ላይ በሚደርሱ ጥቃቶች ማለት ነው። እንኳን ተማሪ በተማሪ ቅሪና ማምህር አስተማ ተማሪን ትንኮሳ ያደረግበትን ቶታል ዴስሚሳል ነው የምንሰጠው። ስለዚህ እስከነበርኩበት ድረስ ትግራይ ሴት ተማሪዎች ላይ ተነጥሎ የፆታ ትንኮሳ ደርሶባቸዋል የሚልም ዘገባም ሪፖርትም አልደረሰኝም። እንግዲህ እኔ ከንቴ ነው እየሰማዋለሁት ማለት ነው። እስከነበርኩበት ጊዜ ድረስ የነበሩ ኢንፎርሜሽኖች እነዚህ ነው። ዶክተር አብዱልቃድር ሁሴን በአሁኑ ወቅት ከቡሌ ሆራ ዩኒቨርሲቲ ፕሬዚዳንትነት የኃላፊነት ወንበራቸው በገዛ ፈቃዳቸው መነሳታቸውን ገልጸውልኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የህወሀት ማዕከላዊ ኮሚቴ ስብሰባ ላለፉት በርካታ ቀናት መቀሌ ትግራይ ውስጥ እየተካሄደ መሆኑ ይታወቃል። ድርጅቱ ባለፈው ሳምንት አንዳንድ ባለሥልጣናትን ከቦታቸው አንስቷል፣ አንዳንዶቹን ደግሞ አግዷል፣ አንዳንዶቹን ደግሞ በማስጠንቀቂያ ማለፉ ይታወሳል። ይህን በተመለከተ የመቀሌ ዘጋቢያችን አለም ፍሳዬ ሁለት ገምጋሚዎችን አነጋግሯል። የህወሀት ማዕከላዊ ኮሚቴ ለሁለት ጊዜ ገምግሞ ባለፈው ሳምንት የአቋም መግለጫ ማውጣት ይታወሳል። ለሶስተኛ ጊዜ ባደረገው ግምገማ በህውሃት የሥራ አስፈጻሚዎች ጀምሮ ጨርሷል። በዚህ መሠረት የህውሃት ሊቀመንበር አቶ አባይ ወልዱና የሥራ አስፈጻሚ አባል አቶ በየነ መኩሩን ከሥራ አስፈጻሚነት ወርደው አባል ማዕከላዊ ኮሚቴ ሆኖ እንዲሰሩ ሲወስን፣ ወይዘሮ አዜብ መስፍን ከሥራ አስፈጻሚ ወርደው ከማዕከላዊ ኮሚቴ ታግደው እንዲቆዩ ወስነዋል ናቸው። ያልተገለጡ ሁለት የስራ አስፈጻሚዎችም ማስጠነቀቂያ የተሰጣቸው መሆኑን የህወሀት ጽሕፈት ቤት ያወጣው መግለጫ ያስረዳል። ግምገማው በማዕከላዊ ኮሚቴ አባላት እንደቀጠለ ነው። ከዚህ በመነሳት ህወሀት ያካሄደውን ግምገማና የወሰደውን እርምጃ እንዴት እንደሚያዩ የጠየቅናቸውን ግለች አሉን፣ አስተያየታቸው እናዳምጥ። እሺ፣ መጀመሪያ ስሙንና የስራ ኃላፊነቱ ስሜ አምዶም ገብረስላሴ ይባላለሁ። የአረና የህዝብ ግንኙነት ኃላፊ ነ። እሺ አቶ አንዶም፣ እንደሚታወቀው ባለፈው ሳምንታት የህወሀት ድሪታዊ ማክለኛ ኮሚቴ ሰፋ ያለ ወይም ጠለቅ ያለ ገምገም እያካሄድኩ ነበርኩ እያለ ነው። ከዚህ በመነሳትም የወሰደው እርምጃ አለ እንዴት ነው የሚያዩት? እንደሚታወቀው ህወሀት ከሌላው ጊዜ ለየት ባለ ሁኔታ ብዙ ቀኖች ያደረገ ለወርም ሚያክል የቆየ ግምገማ እያካሄድኩ ነው ብለዋል እና ይሄ እንዴት ነው የነበረው ሲባል የህወሀት ግምገማ በሁለት አንጃዎች መካከል የነበረ ፎክር ነው። አንዱ በትግራይ አንጃ የሚባለው አቶ አባይ ወልዶ የሚመራ፣ ወይዘሮ አዜብ መስፍንም ያሉበት ከመከላከያም ጄኔራል ሳሞራ ዩኑስ አሉበት የሚባል ነው። ሌላኛው ደግሞ በነ ደብረ ጼንና ጌታቸው አሰፋ የደህንነት ኃላፊው የሚመሩት የአንጃ ክርክር ነበረ። ይሄ ከጉባኤው ጀምሮ የነበረ ነው። በጉባኤው የአቶ አባይ ወልዱ ጉጅሌ አሸናፊ ሆኖ አብላጫ ወንበር ይዞ ነበረ፣ ወይም ድምፅ ይዞ ነበረ። በአሁኑ ጊዜ ደግሞ በተቃራኒው እየሆነ ነው። ስለዚህ ውጤቱ አንዱን አንጃ ሌላውን አንጃ አሸንፎ ሰው በሰው እየተካ ነው እንጂ ብዙ አዲስ ነገር የሚፈጥር አይመስልም ስለዚህ ይህ የተደረገው ግምገማና የተወሰደውን እርምጃ ላይ የማይመጣው ነገር ምን አለ ብሎ ያስባሉ የፖሊሲ ለውጥ የአሰራር ለውጥ የአካሄድ ለውጥ ካልመጣ ሰዎች በመቀያየር የሚመጣ ለውጥ የለም እና ኢህአዴግ ይሁን ህወሀት አብዮታዊ ዲሞክራሲ ካልቀየረ ወይም ካልከለሰ ክለሳ ካላካሄደ በአገሪቱ ለውጥ ይመጣል ብሎ ማሰብ ይከብዳል ምክንያቱም ስርአቱ ለ ሃያ ስድስት ዓመታት ከዛ በላይ ተሞክሮ ውጤት ማምጣት አልቻለም። ስለዚህ ይሄ ነገር ሊቀየር የሚችለው በአጠቃላይ መሰረታዊ ለውጥ ከመጣ ነው እንጂ የሰዎች መቀያየር ወይም አንዱ አንጃ በአንዱ አንጃ መተካት ለውጥ ያመጣል ብሎ አይታሰብም። አመሰግናለሁ። እኔም አመሰግናለሁ ወጣት አቤልጎዎች እንደሚታወቀው በማህበራዊ ሚዲያ ንቁ ተሳትፎ ከሚያደርጉ ወጣቶች አንዱ መሆኑ እንደሚያውቀው በዚህ ላይ ባለፈው ጊዜ እስከ አሁን ባለው የህወሀት ግምገማ በትኩረት እየተከታተልክ እንደነበር ከጻፍካቸው ጽሁፎችን ለመረዳት ችያለሁ እና ይህ በተለይ በስራ አስፈጻሚዎች በተደረገው ግምገማና ውጤቱ እንዴት አየኸው? አመሰግናለሁ ለእኔ ጥሩ ነገር እንደሆነ ነው የሚሰማኝ። ምክንያቱም ከአስራ ሁለተኛው የድርጅቱ ጉባኤ ጀምሮ እስካሁን ላለፉት ሁለት አመታት ጠንከር ብለው የሚነሱ የልማት የፍትህና የመልካም አስተዳደር ችግሮች ነበሩ፣ ህዝቡ የሚያነሳቸው በሶሻል ሚዲያም በደንብ ተደርገው ሲተነተኑ የነበሩ በማንስትሪሚንግ ሚዲያም ህዝቡ የሚያነሳቸው ጥያቄዎች ነበሩ። እነዚህ ጥያቄዎች መነሻቸው ወይም ደግሞ የችግሮቹ ምንጭ ተብለው ከሚጠቀሱት አካላት አንዱ የድርጅቱ የመሪነት ክፍል ነው። እናም የአሁኑ ገምገማ የመሪነት ክፍሉ ምን ደረጃ ላይ እንዳለ የሚያሳይ ነው። ምን ደረጃ ላይ እንዳለ ደግሞ ለነዛ ችግሮች ያየበት ፐርስፔክቲቭ ነው የሚያሳየው። ውሳኔው በጣም አመርቂ ነው። በድርጅቱ ታሪክ ውስጥ ትልቅ የሚባል ውሳኔ የወሰነበት በእውነትም ለነበሩት ለሚነሱት የህዝብ ጥያቄዎች እርምጃ ተብለው የሚወሰዱ አይነት ናቸው ብዬ ነው የማስበው ውሳኔዎቹ። እሺ ወጣት አቤል፣ አንድ አንድ እጅ አስተያየት ሰጪዎች ምንድን ነው የሚሉት፣ ግምገማው ምንም ፋይዳ የለውም ሰዎች ከመቃያር ውጭ፣ ግምገማው የአንጃ አይነት የአዲስ አበባና የትግራይ አንጃዎች ችኩቻ አይነበረኝ እንጂ መሰረታዊ የሆነ ለውጥ ሊያመጣ አይችልም የሚላሉ፣ አንተ ምንድነው አስተያየት? እኔ የሚመስለኝ ድርጅቱ በፕሮግራም የሚመራ ድርጅት ነው መስመርም አለው እንደ መንግስት ያ መስመር ያ ፕሮግራም ተግባራዊ የሚያደርግበት የመንግስት መዋቅርም አለው። ስለዚህ የሰዎች ስብስብ ብቻ አይመስለኝም። በዛ ስብስብ ውስጥ የሚታዩ የመለያየትም የአንድነትም ነገሮች ይህን ያህል ችግር የሚያመጡ ናቸው ብዬ አላስብ። ምክንያቱም ፕሮግራም ነው የሚመራው። አዎ እኔ እሰማለሁኝ። የአዲስ አበባ የትግራይ የትዕምት የምንም እያሉ የሚከፋፍሉት ያሰላለፍ የሚመስል እንትን አለ ግን እንደ ድርጅት በፕሮግራም ነው የሚመራው። ለዛ ፕሮግራም ማስፈጸሚያ የሚሆን የመንግስት መዋቅርም አለው አሰራርም አለው። በህገ መንግስት በሚመራ ሀገር ውስጥ ያለ ድርጅት ነው። አሁን ይሄ የአንጃ አይነት የሚመስል ነገር የታየ ነው ብዬ አላስብም። በጣም አመሰግናለሁ። ወጣት አቤል ጎሽ አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ38 ደቂቃ እኛ ጋር ከቀኑ 7 ሰዓት ከ38 ነው። ልዩነት አለ ሰዓት በኢትዮጵያና በዚህ ቀዳሚው ዝግጅት የሁለተኛው አጋማሽ አሜሪካና ህዝቧ ነበረ። ለዛሬ እንደሌለ ትረድቻ ትረድቻለሁ ቀጥታ የምንሄደው ዲሞክራሲ በተግባር ዲሞክራሲ በተግባር ይንደረደራል። ከቅርብ ዓመታት በፊት ተመስርቶ ባለፈው ወር ማንነቱን ለሕዝብ በይፋ ያስተዋወቀው የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት አላማው አሁን አለ ያለውን የከፋፍለህ ግዛው ስርዓት በጋራ ትግል አብቅቶ ሁሉንም ማሳታፊ የሆነ ዲሞክራሲያዊ አስተዳደር ለመመስረት ነው ይላል። ህብረቱ የሚንቀሳቀሰውም አንዳችን ለሁላችን ሁላችን ለአንዳችን በሚል መሪ ቃል እንደሆነም መግለጫዎቹ ያስረዳሉ። ሰለሞን ክፍሌን ያዘጋጀው የህብረቱን ሊቀመንበር አቶ ስለሺ ኪንታጮን አነጋግሮ ሊቀመንበሩ ህብረቱ መቼ እንደተቋቋመ በሚገልጹበት ይጀምራሉ። የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት የደቡብ ኢትዮጵያ አካባቢ ካሉ ህዝቦች በተወጣት ምሁራን በግል በተለያየ ቦታ ተቃውሞ ሲሰሩ የነበሩ ሀይሎች ለረዥም ጊዜ ሲሰሩ ቆይተዋል። ከተመሰረተ ረዥም ጊዜ ሆኗል። ነገር ግን ለህዝብ ማስተዋወቅ የጀመርነው ከዛሬ አመት ጀምሮ ነው። እዚህ ዋሽንግተን ዲሲ ማስተዋወቅ የጀመርነው በቅርብ። ግን አጠቃላይ ለምን መቋቋም አስፈለገ? ለምን መሰባሰብ አስፈለገ ወዴት ነው የአገሪቱ አጠቃላይ ሁኔታና የእኛም አካባቢ ያለው የህዝቦች ሁኔታ ወዴት ማምራት አለበት የሚለውን አጠቃላይ ነገር ግን ባለፈው ወር ነው ለህዝቡ ያስተዋወቅ ነው። ስለዚህ በዛ ጊዜ እንግዲህ በኢትዮጵያ ፖለቲካ ላይ የሚሰሩ ብሄር ተኮር ድርጅቶችን በአገር አቀፍ ደረጃ የሚንቀሳቀሱ በሙሉ ተጋብዘው የእኛን አጠቃላይ ዓላማና ፕሮግራም አውቀዋል ማለት ነው። እና ይሄን ያደረግነው ነው በቅርብ ነው እንጂ ከተቋቋመት ቆይቷል። የደቡብ ኢትዮጵያ ተወላጆች የሆነን ግለሰቦች፣ ድርጅቶችና ቡድኖች ነን። ይህን ህብረት ያቋቋም ነው ብላቸዋል በመግለጫችሁ ላይ እነማን ናችሁ ብዬ ልጠይቅ። ማለት ግለሰቦች፣ ድርጅቶችና ቡድኖች ስላላችሁ ማን ማን ይባላሉ ድርጅቶቹና ቡድኖቹ? እንግዲህ አንዳንዱ ነገር ያው ትግል ላይ ስለሆን ያለ ነው። ለአንዳንድ ድርጅቶችም ግለሰቦችም ደህንነት ሲባል አንዳንድ ነገሮች ውስጥ በጥልቀት አልገባም። ነገር ግን በህቡ የሚንቀሳቀሱ የተለያዩ ድርጅቶች አሉ። ሀገር ውስጥ መሬት ላይ የሚሰሩ ስራዎችን እያስተባበሩ ያሉ የህቡ ድርጅቶች አሉ። የተለያዩ ኃይሎች አሉ ፣ ግለሰቦችም አሉ በተለያየ ደረጃ የተደራጁ ማለት ነው። እና ዝርዝር ነገሩን ወደፊት እንደ አስፈላጊነቱ ትግሉ ያን ይፋ ማድረግ የሚጠይቅ አይነት ሁኔታ ላይ ስንደርስ ይፋ እናደርጋለን። ለጊዜው ግን በእንደዚህ አይነት ብናልፈው ላለሁ። የአረንጓዴ ኮከቦች ህብረት ከተመሰረተ አንድ ዓመት መሆኑን ነው የገለጹልኝ። የህዝባችንን ችግር በዘላቂነት ለመፍታትና ፍላጎቱን ለማስጠበቅ በሀገር ውስጥና በዓለም አቀፍ ደረጃ ዘርፈ ብዙ እንቅስቃሴዎችን በማድረግ ላይ እንገኛለንም ብላችኋል። በዚሁ መግለጫችሁ ምን ማለት ነው? እስቲ ይግለጹልኝ አቶ ሽመልስ። ምን ምን እንቅስቃሴ ከተቋቋማችሁ በኋላ በአንድ ዓመት ጊዜ ውስጥ ማለቴ ነው፣ ምን ምን ሰርታችኋል? እንግዲህ እዛው ጋር ከተቋቋምን አንድ አመት፣ ሳይሆን ለህዝብ እና ለተለያዩ በኢትዮጵያ ፖለቲካ ላይ ለሚሰሩ ኃይሎች ካስተዋወቅን ነው ፊት ለፊት ወጥተን ማስተዋወቅ ከጀመርን ነው እንጂ ተመስርቶ አንድ ላይ ሆነን በጋራ ስራዎችን ስንሰራ ቆይተናል። እንዳጠቃላይ ግን የተሰሩበት ጊዜ ውስጥ ሊገልጹ ልን ይችላሉ? እሱ ነው፣ እየተሠሩ ያሉ ስራዎች በሁቡ አባላትን እታች መሬት ላይ የማደራጀት እና ህዝቡን በቂ መረጃ እንዲያገኝ ስለእኛም ድርጅት አላማ በቂ መረጃ እንዲያገኝና ለእኛም አስፈላጊ የሆኑ በየአካባቢው የሚፈጸሙ በደሎችን በየአካባቢው የሚፈጸሙ አፈናዎችን በየአካባቢው የሚፈጸሙ የተደራጁ በመንግስትም ይሁን ከመንግስት ጋር ግንኙነት ባላቸው ዘራፊዎች እየተደረጉ ያሉትን ጠቅላላ ነገሮች ለእኛ ውስጥ ለውስጥ እንዲያስተላልፉ እንዲሰሩ የተደረጉበት ሁኔታዎች ነው ያሉት። ከዛ ውጭ ግን አጠቃላይ ጠንክረን እየሰራን የነበረው ለትግሉ አስፈላጊ የሆነውን መዋቅር መዘርጋትና ማደራጀት ነው የነበረው። በጣም ጥንቃቄ የሚፈልግ ከመሆኑ አንጻር እነዛ ነገሮች ላይ ነው በዋናነት እየሰራን የነበረው። ከዛ ውጭ ግን የአቅም ግንባታ እዛ አካባቢ፣ ደቡብ አካባቢ ያሉ ሕዝቦች በሀገሪቱ የፖለቲካ ኢኮኖሚ እንቅስቃሴ ውስጥ ተወዳዳሪ የሆነው የማህበረሰቡን ድምፅ እንዲሆኑ፣ የማህበረሰቡን ችግርና ፍላጎት እንዲያንጸባርቁ የአቅም ግንባታ ስራዎች ናቸው እየተሰሩ የነበረው። ከዛ ውጪ በተለያዩ አካባቢዎች የሚነሱ የመብት ጥያቄዎችን ያን በተለያየ መልኩ የመደገፍ በተለያየ መልኩ የማጋለጥ በመንግስት የሚደረሱ የሚደረጉ አፋኝ የሆኑ ድርጊቶችን እነዛን አፈናዎችን፣ ዘረፋዎችን ቅድም እንዳልኩት እነዛን ነገሮች የማጋለጥ ስራዎች ናቸው እየተሰሩ ያሉት በተለያዩ ሚዲያዎች። እስቲ ስለ ወቅቱ የኢትዮጵያ ሁኔታ ያለውትን ግንዛቤ ያጋሩኝና ችግሮች አሉ የምትሉ ከሆነ መፍትሄዎቹን ጭምር ይጠቁሙ። ችግሮቹ በገዢው ፓርቲ ብቻ የመጡ ሳይሆኑ በተቃዋሚ ፓርቲዎችም በኩል ቸል ተብለናል ስትሉስ እንዴት ነው? ይህንንም አብራሩልኝ። እሺ፣ አመሰግናለሁ። የወቅቱ ጉዳይ በተመለከተ እንግዲህ እንደምታውቀው የገዢው ፓርቲ የወያኔ ኢህአዴግ አገዛዝ ስርዓት ወቅት የተወሰኑ ጥያቄዎች የሚመለሱ መስሎ ህዝቦች ሁኔታውን በተወሰነም ደረጃ ቢሆን የማስተናገድ የመቀበል እንደዚህ አይነት ሁኔታዎች ነበሩ። ነገር ግን እየዋለ እያደረ ሲሄድ ይህ ስርዓት እጅግ አፋኝና ጨቋኝ በመሆኑ ምክንያት በተለያየ ጊዜያትም ካደረሳቸው በደሎች አንፃር ህዝቡ በፍርሃት ውስጥ ተውጦ ነው የነበረውና ያ በፍርሃትና በስጋት ውስጥ ታፍኖ የነበረው ህዝብ የተለያዩ ጥያቄዎችን በየአካባቢ በየመንደሩ ሲቀሰቅስ፣ ሲታገል ጥያቄዎችን ሳነሳ ሲታገል ቆይቶ አሁን ከፍ አድርጎ ስትራቴጂክ ወደሆኑ ጥያቄዎች ላይ ደርሷል። በአካባቢ ትንንሽ የሚመስሉ ነገር ግን ኢምፖርታንት የሆኑ በጣም አስፈላጊ የሆኑ መብቶችን ከመጠየቅ አልፎ አሁን የስርዓት ለውጥ ደርሷል። እንደምታየው በመላው አገሪቱ መንግስት መቆጣጠር በማይችል መልኩ እዛም እዚህም የተለያዩ አይነት የነጻነት ትግሎች የተለያዩ አይነት የመቃወም ስራዎች እየተሰሩ ነው እና እጅግ በጣም አሳሳቢ ሁኔታ ነው ያለው። በአጠቃላይ ሲታይ አገሪቱን አደገኛ ወደ ሁኔታ ወደ ሆነ ሁኔታ እየወሰደ ያለውን አካሄድ ለማረምም በእነሱም በኩል ምንም አይነት ዝግጁነት የለም። እስከ ዛሬ ድረስ እንኳን ብናየው የቅርቡን እንኳን ሰው የመቀያየር ቀለም የመቀባት እንጂ በትክክል የህዝቡን የመብት ጥያቄ፣ በትክክል የህግ የበላይነት ጥያቄ፣ በትክክል የፍትሃዊነት ጥያቄ በህጉ በእኩል እንተዳደር፣ ሁሉም ሰው ኢኮኖሚው ላይ በእኩል ተወዳድሮ ይግባ፣ ሁሉም ሰው ነጻነቱ እኩል ይጠበቅ፣ ሁሉም ሰው መብት ይኑሮ፣ የሚለውን ነገር ወደ ጎን ትተው አሁንም ሰው የመቀያየር ነገር ነው የያዙት እና ይሄ የኢትዮጵያ ችግር ቀለም በመቀባት አይነት ሁኔታ በፈጽሞ ሊስተካከል አይችልም። እጅግ በጣም የተወሳሰበ አስፈሪ ነገር ነው ያለው። ስለዚህ ሁሉንም ሰው የሚያቅፍ አይነት ስልት መከተል የሚያስፈልግ ይመስለኛል። እና አሁን በዚህ አይነት ሁኔታ ሁሉም ሰው ተባብሮ፣ ሁሉም ሰው ለሀገሪቱ የሚጠቅመውን አጀንዳ አምጥቶ በዛ ነገር ላይ ተሰባስቦ የማይሰራ ከሆነ አሁን ባለው ሁኔታ የሚቀጥል ከሆነ እጅግ በጣም አስፈሪ አደገኛ አለም ላይ ታይቶ የማይታወቅ ከፍተኛ የሆነ ጉዳት ሊከሰት ይችላል። የደቡብ ኢትዮጵያ አረንጓዴ ኮከቦች ኅብረት ሊቀመንበር አቶ ሽመልስ ኪታንጮ ለጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልን። እኔም እናንተን ከልብ አመሰግናለሁ። እግዚአብሔር አድማጮች አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር እንውሰዳችሁ። ሳምንታዊው ሴቶችና ቤተሰብ በዛሬው ሴቶችና ቤተሰብ ክፍለ ጊዜ በዚህ በዩናይትድ በዋሽንግተንና አካባቢዋ ለሚኖሩ አፍሪካውያን የሥነ ልቦና ጤናና የምክር አገልግሎት በመስጠት በተለይም በቤት ውስጥ ጥቃት ዙሪያ ማህበረሰቡን በማስተማርና መጠነ ሰፊ አገልግሎትም በትጋት በማበርከት የሚታወቁ ባለፈው ሳምንት ያረፉ ኢትዮጵያዊት ነው የምናስተዋውቀው። ወይዘሮ አሜሊያ ሚስላይደስ ይባላሉ። ቆንጅት ታየነች አዘጋጀችው። በዚህ በዋሽንግተንና በአካባቢዋ የሚኖሩ አፍሪካውያን ማህበረሰቦችን በስነ ልቡናና በማኅበራዊ ኑሮ ረገድ በማስተማር እና የምክር አገልግሎት በመስጠት ላበረከቱት አስተዋጽኦ ይታወቃሉ ማህበረሰቡን ያለበት የአሜሪካ ህብረተሰብ ስነ ልቡናውን ባህሉን እንዲረዳለት በማስተማርም እንዲሁ ባለፈው ሳምንት በ61 ዓመታቸው ያረፉት ወይዘሮ አሜሊያ ሚሰላይድስ ወይዘሮ አሜሊያ የተጠቀሱትን ስራዎቻቸውን ለማካሄድ በመሰረቱት ዘ ፐርሰን ሴንተር የተባለ ማዕከል ከቦርድ አባላቱ አንዱ የሆኑትን አቶ ብርሃኑ ዳርጌን አግኝቻቸዋለሁ በዚህ ዋሽንግተን የህግ ጠበቃ ናቸው። አቶ ብርሃን በተለይ ፖሊስን የመሳሰሉት የሀገሪቱ የህግና ደንብ አስከባሪ ክፍሎች ከአፍሪካውያኑ ጋር በሚያገናኟቸው ጉዳዮች ስነ ልቡናቸውንና ባህላቸውን፣ ከመጡበት አካባቢ ይዘውት የመጡትን ጠባሳ ሁሉ እንዲረዱ ወይዘሮ አሜሊያ ብዙ ስራ ሰርተዋል ይላሉ። ይህንን ድርጅት እያቋቋመችበት ዋናው አላማ ከአፍሪካ መጥተው በዚህ አካባቢ በዋሽንግተን፣ ቨርጂኒያ እና ሜሪላንድ የሚኖሩትን ሰዎች ያለባቸውን ችግር ለመቅረፍ ወደዚህ ከመምጣታቸው በፊት በነበሩበት አገሮች ውስጥ ለስደት ያበቋቸው ምክንያቶች ጦርነት፣ ረሀብ፣ ጭቆናን ጥሎ ያለፈው ጠባሳ ይዘው ወደዚህ እንደሚመጡና በመጡበት ሀገር ውስጥ ተመሳስለው ለመኖር ያለባቸውን ችግር በማስመልከት ወንድንም ሴትንም ህጻናትንም የበጎ አድራጎት አገልግሎት ይሰጣል። ምክር ይሰጣል። ማስተማር ይሰጣል። ምክሩም ራሱ እንደ ሕክምና አይነት አገልግሎት ያለው ነው። ይሄንን ከፍ ያለውን ሀሳብ ይዛ ጀምራ መንግስት በኩል የሚሰጡ እርዳታዎች ካሉ እነሱን ማግኘት እነዚህን ደግሞ በየቦታው ያሉትን እየሰበሰቡ ለማስተማር የሚያስተምሩትንም ደግሞ በማሰልጠን ከዛ በተጨማሪ አንዱ ትልቁ ነገር ማንም ሰው ሊያደርገው የማይችለው አሜሊያ ያደረገችው ትልቅ ነገር በፖሊስና በመሳሰለው ተግባር ተሰማርተው ያሉ ሰዎች ከነዚህ ከአፍሪካ ከመጡ ሰዎች ጋር በሚገናኙበት ጊዜ በምን አይነት መልክ መመልከት እንዳለባቸው ለዚህ ያበቃቸው ምን እንደሆነ ስነ ልቦናቸው ምን እንደሆነ ማስተማሪያ ጽሑፍ አዘጋጅታ ለእነሱ እንዲደርስ አድርጋለች። እንግዲህ አሁን ካሉት ችግሮች መካከል አንዱ ትልቅ አትኩረት ሰጥተው የነበረው በቤተሰብ ውስጥ የሚኖር መጋጨት ነው። ይሄ ወደ ህግ ፊት ሊያቀርብ ይችላል። ይሄ ነገር ያመጣው ምንድን ነው? ይሄስ በምን መንገድ ነው ሊፈታ የሚችለው? ከወዲያ ይዘውት የመጡት ጠባሳ የሱ ነጸብራቅ እንደሚሆንና ይሄንንም መመልከት እንዳለባቸው ማስተማሪያ አዘጋጅታ በዚህ መልክ ነበር ተካሄደው የነበረችው አቶ ብርሃን፣ እንግዲህ እንዲህ አይነቱን ስራ ለመስራት ጊዜ፣ ጉልበት፣ አቅም ብዙ ነገር ይጠይቃል፣ እና የድካሟን መጠን እዚህ ያደረሰችበትን እንደው ሲያስቡት ምን ይላሉ? ብዙ ደረጃ ላይ ነው ያደረሰችው። የሚታይ የሚዳሰስ የተጨበጠ ውጤትም አለው፣ ደግሞ የማይታይም ውጤት አለው። የማይታይ የሚባለው ምንድን ነው? ምን ያህል ሰው ጋር ይሄ ነገር ደርሷል? ምን ያህሉን ሰው ነክቶታል። በማስተማር ብዙ አካባቢ ብዙ ሰው ጋር ደርሷል። እነዚህ እሷ ያሰበችላቸው ሰዎች በውስጣቸው ያሰቃያቸውን ያስቸግራቸው የነበረውን እንዲገልጹ መድረክ ተፈጥሮላቸዋል። ቅድም እንዳልኩት ከነሱ ውጪ በሰፊው በማህበረሰብ በፖሊስ ስራ የተሰማሩት በምን መልክ እንደሚያነጋግሯቸው በምን መልክ እንደሚይዙት ጉዳያቸው የሰጠው ማስተማሪያ እጅግ ውጤት እያመጣ ነበር። በመንግስት ደረጃም ይሄ ነገር ታውቆ እርዳታም እያገኘ ነበረ። በሰፊው መንቀሳቀስ ላይ ነበረ እሷ ህይወት እስከምትለይበት ድረስ። ማን ይናገር የነበረ እንዲሉ የወይዘሮ አሜሊያን ለአፍሪካውያን ማህበረሰቦች ያበረከቱትን አስተዋጽኦ የዘረዘሩልን አቶ ብርሃን ዳርጌ ናቸው። እናመሰግናለን። ወይዘሮ አሜሊያ በድንገት ሰው ሆና የተፈጠረች መልአክ ብላት ደስ ይለኛል ያሉን ደግሞ አቶ ጥበቡ አሰፋ ናቸው። በዚህ በዋሽንግተን አካባቢ የኢትዮጵያን ባህል በማስተዋወቅ ስራቸው ይታወቃሉ። በመጀመሪያ አመሰግናለሁ። ስለ መለ ለመሰባችን ግንዛቤ እንዲኖረው ስራው ማድረግ እኔ ብዙ ጊዜ የማስብበት ነው። አንዳንድ ጊዜ አንዳንድ ሰዎች ለየት ያለ ባህሪ ያላቸው ከሰውነትም ወጣ ያለ ማለት እንግዲህ እንዴት ነው? በተፈጥሮ ሰዎች ሁልጊዜ ራስ አዳንን ችግር ሲመጣ ራሳችን ነው የምናደነው፣ ከችግር እንርቃለን። ግን አንዳንድ ሰ ሰዎች ወደ ሰዓት ሰዓት ቢቃጠሉ ወደ ሰዓቱ ይሄዳሉ፣ ሰው ለማውጣት፣ ከመሸሽ ማለት ራስን ከማዳር ማለት ነው እና አሜሊያ፣ አንዳንዴ በአማርኛ ቃ ስለሚያጥረኝ በእንግሊዝኛ አክሲደንታል ሂመን ቢንግ ስላቸዋሉ፣ በአጋጣሚ ለመላክነት ተዘጋጅተው ቦታ ሲጠብ ወደ ሰውነት የተላኩ ይመስላል ማለት ነው። ትልቅ አባባል ነው እና በሰዎች ችግር ላይ በጣም ትልቅ ጆሮዋና ልቧን የምትሰጥ እኔ መንገድ ላይ ቁሚሽ ተቆማለ ችግር ላይ ሆና ብትኝ እባክሽ ተይኝ እኔ አልቻልኩትም ብዬ ነው ሄደው እንደውም በሰማሽም ላይ ላዩን ነው በሰማሽ አመሊያ ግን፣ በተለይ በዶሜስቲክ ቫዮለንስ የቤት ውስጥ ጥቃት ይሄ ደግሞ በጦርነት ምክንያት ፖስት ትራማቲክ ውስጣቸውን የሚሰብር የሚያሳብድ ያሳለፉትን ሰዎች ፕሮፌሽናል ክሊኒካል ሶሻል ወርከር እና ይሄ ወደ ብደት የሚወስድ የሕይወት አጋጣሚን ከዛው ሰው ከእሳት ውስጥ እንደ ማዳን ማለት ነው። ሰዎችን እና ዋን ሰጣ ጊዜዋን ሰጣ። ተምራው ተራቃበት ማዕከሏን ከፍታ በኛ ህብረተሰብ ኢሚግራንት ውስጥ በዛነ ችግር ላይ የሚጠቁ እህቶቻችንና ወንድሞቻችንን ሰባስባ በማማከር ከመንግስት ሊገኝ የሚችለውን እርዳታ በማሰባሰብ የእኛ ወገኖች ይህንን ችግራቸውን አልፎ ራሳቸውን እንዲችሉ የምትጠር የነበረች እህት ነች። እና ይሄ ለእኔ ደግንነት ነው። አንድ ልጅ አላት። ሌላዋ ደግሞ ስራዋ ሁለት ልጆች ነበር ያላት ልጇና ስራዋ እና በዚህ በጣም ነው ማደንቃት፣ አከብራታለሁ። ከድሮ ጀምሮ ነው ማቃት፣ እውቀታችሁ ድሮ ገና በወጣትነት ነው። ቀደም ብሎ እንዳጫወትከኝ አቶ ጥበቡ። አዎ የተገናኘ ነው ከአብዮቱ በኋላ በስደት ሕይወት በልጅነታችን፣ ናይሮቢ ከተማ ውስጥ ነው ኬንያ ፖሊቴክኒክ ሁለተኛ ደረጃ ትምህርታችንን ጨርሰናል። ሀይ ስኩል መጨረስ ነው፣ እዛ ነው አንድ ላይ። እና ከዛ ጊዜ ጀምሮ ነው ማቃት። ከዛ በኋላም በየጊዜው ልክ እንደወንድምና እንደሆነን ጓደኝታችን ኖረናል። በጣም አመሰግናለሁ አቶ ጥበቡ፣ ሁላችሁንም እግዚአብሔር ያጽናችሁ። እኔም በጣም አመሰግናለሁ ለሞሰፋ አሜሪካ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሱማሊያውያን ለረጅም ዓመታት ባላቋረጠ የሽብር ጥቃት ዘመቻ ተሰቃይተዋል። ይህ የያዝነው የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ብቻ አሸባሪዎች በአጥፍቶ መጥፋት መኪና ላይ በተጠመዱ ፈንጂዎች ወይም ከርቀት በሚቆጣጠሯቸው መንገድ ዳር ተቀባሪ ቦምቦች በመጠቀም ከአርባ በላይ ጥቃቶችን ፈጽመዋል። እንዲያውም ባለፈው ጥቅምት አራት የፈጸሙት ጥቃት በሶማሊያ ታሪክ በእጅጉ የከፋው ነው ተብሏል። እንደሚታወሰው ጥቅምት አራት ቀን የሞቃዲሾ ሆዳን ወረዳ ጎዳናዎች በትራፊክ ተጨናንቀው ነበር። በዚያን ወቅት ነው አንድ ቦምብ የተጫነ ተሽከርካሪ ፈንድቶ በትንሹ አራት መቶ ሰዎችን የገደለውና ሌሎች በመቶዎች የሚቆጠሩ የጎዳው ያ ከሆነ ጥቂት ጊዜ በኋላ ሌላ ሁለተኛ ግን አነስተኛ ፍንዳታ ደርሷል። ሁለቱም ጥቃቶች የተቀነባበሩ ሴራዎች ውጤት መሆናቸው ይታመናል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የጥቅምት አራቱ በሶማሊያ የደረሰ ዘግናኝ ጥቃት የእኛ 911 ወይም መስከረም አንድ ጥቃት ነው ሲሉ የሶማሊያ ፖሊስ ኃይል ምክትል ኮሚሽነር ጄኔራል በሺር አብዲ ሞሐመድ ተናግረዋል። በዚያ አሰቃቂ ድርጊት ያላዘነ ሶማሊያ የለም ብለዋል። በንጹሐን ሲቪሎች ላይ በተፈጸመው በዚያ ጥቃት በእጅጉ የተቆጡ ሶማሊያውያን ሀገሪቱ ውስጥ ሰላም እንዲሰፍንና ሕግና ሥርዓት እንዲከበር ድምፃቸውን ከፍ አድርገው አሰምተዋል። በሶማሊያ በብዛት እየተካሄደ ያለውን የአሸባሪዎች ጥቃት ለመከላከል የተያዘው አንዱ ጥረት የፖሊስ ኃይሉ ጓድ የሽብር ጥቃቶችን መመርመርና ማስረጃዎችን በመሰብሰብ የጥቃት አድራሾቹን ማንነት ተረጥቶ ለፍርድ ማቅረብ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እገዛ የተቋቋመው ይህ የፖሊሶች መርማሪ ጓድ እስካሁን ባለው ጊዜ በዘዴ ማስረጃዎችን በመሰብሰብና በጥልቀት በመመርመር ከሁለት መቶ አምስት በላይ ለሚሆኑ ድንገቶች ምላሽ ሰጥቷል። በዚህም የአሸባሪዎችን ማንነት በለየት ተችሏል። የሽብር መረቦቻቸውን ለማወቅና ወንጀለኞቹን ይዞ ለፍርድ ማቅረብ ተችሏል። ይህ የጋራ መርማሪ ቡድን ባካሄደው ጠንካራ ስራ ህዝቡ ለፖሊስ ኃይል ያለውን አስተያየትም መቀየር አስችሏል፣ ይልና ርዕሰ አንቀጹ ሐተታውን በመቀጠል አሁን የጋራ ግብረ ኃይሉ አንገብጋቢ ጉዳይ እንዴት ያሸባሪ ጥቃቶች ከመፈጸማቸው በፊት በተሳካ ሁኔታ መከላከል ይቻላል ለሚለው ጥያቄ ምላሽ መስጠት ነው ብሏል። ቀጣዩ እርምጃ በምክትል የሶማሊያ ፖሊስ ኮሚሽነር በጀነራል ባሽር አብዲ ሞሐመድ እምነት ሴራዎችን ለማሽተትና በተሳካ ሁኔታ ለማክሸፍ ችሎታ ካለው የፖሊስ ኃይል ጋር መተባበር ነው። ዩናይትድ ስቴትስ ይህን የፖሊስ ኃይል በማደራጀት ሂደት አጋዥ በመሆኗ ኩራት ይሰማታል። ጥረታቸውን መደገፏንም ትቀጥላለች። ሽብርተኝነትን ለማሸነፍና የህዝብን ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለማሳካት ከህዝብና መንግሥት ጎን እንቆማለን ሲል የአሜሪካ ድምፅ ራዲዮ ርዕስ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የሰዓቱን የማጠቃለያ ዜና ባጫጭሩ። ዶክተር ደብረ ጽዮን ገብረ ሚካኤል የህዝባዊ ወያኔ ሀርነት ትግራይ ህወሀት ሊቀመንበር ሆኑ። ህወሀት ለአንድ ወር ያካሄደውን ግምገማ ማጠናቀቁ ተዘገበ። ፓርቲው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ምክትል ሊቀመንበር አድርጎ መምረጡንና ሌሎች አራት አዳዲስ አባላትን ወደ ስራ አስፈጻሚ ኮሚቴ ማስገባቱም ተገለጠ። የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በስድስት የቀድሞ የቦስኒያ ና የክሮሽያ የፖለቲካና የጦር መሪዎች ጉዳይ በመስማት ላይ ሳለ ከተከሳሾቹ አንዱ በችሎት ውስጥ ሳሉ መርዝ በመጠጣታቸው ስነ ስርዓቱ ለአፍታ ቢቋረጥም ቀደም ሲል ያሳለፈውን ብይን ግን አጽንተዋል። በሙስና ተወንጅለው እስር ላይ በሚገኘው የሳኡዲ ልዑል አብዱላህ በቢሊዮን ዶላር የተገመተ ገንዘብ የስምምነት ክፍያ መለቀቃቸውን የሳኡዲ አረቢያ ባለስልጣናት አስታወቁ። የማጠቃለያ ዜናው ይህ ነበር። አድማጮች ፕሮግራማችን በዚሁ መገባደዱ ይመስለኛል። በሙዚቃ ጀምር እና ሎላ በዚሁ እንሰናበት፣ በዚሁ እንሰናበት። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ አድማጮቻችን